ስሜ የስሜ ቃላብ ሀይሉ ነው። በሀገራችን ብዙ ነገሮች ሊከሰቱ ይችላሉ። ግን ሰዎች ለእነዚህ ችግሮች መፍትሄ ሲያፈላልጉ ወይም ደግሞ ብለው ሲናገሩ መጀመሪያ እዛ ነገር ላይ እዛ ጉዳይ ላይ ለውጥ መፍጠር እንችላለን የሚለው መጀመሪያ ጥያቄ መመለስ አለበት። ያንን ከመለስም በኋላ ችግሩን መለወጥ የምንችል ያለን አቅም ተጠቅመን ያንን ነገር ለመፍጣት ወይ ችግሩን ለማቆም ብንሞክር ጥሩ ነው። በትክክል ስለ ጉዳዩ ወይም ደግሞ ስለ ተፈጠረው ነገር ምንም አይነት ከሁለቱም ጎን እውቀቱ ከሌለም ማንኛውንም አክሽን ባንወስድ ጥሩ ነው። ምክንያቱም ባልሆነ ኢንፎርሜሽን ሌላም ነገር እኛ እራሳችን ከወስድ ልናረግ ስለምንችል ከመወሰናችን በፊት ሁለቱንም ሳይሄድ አይተን ከኛ የሚጠበቁትን ነገሮች ብናረግ ጥሩ ነው እላለሁ ብዬ አስባለሁ። ዳዊት ማሙ አብዛኛዎቹ ችግሮች ያሰቱት በወጣቶች እና አክቹዋሊ ወጣቱ ማድረግ ያለበት ብይ ማስቦ ወይም እንደ መፍ መቀመጥ ያለበት አብዛኛው ክፍል ወጣት ነው። የባሰው ደግሞ ምንድን ነው? ስራ አጥ ነው። አብዛኛው ስራ አጥ መሆኑ በራሱ የሚፈጥረው በራሱ ላይ የተስፋ መቁረጥ ይሰማው ያደርገዋል። ስለዚህ ወጣቱ አንደኛ ስራ ፈጣሪ መሆን አለበት። ይነ ማሰራ ከሆነ የሚጠር ከሆነ የሚለወጥ ከሆነ ከእንደዚህ አይነት ችግሮች ራሱን ያገላል። ስራዎች ላይ፣ ሂደቶች ላይ፣ ለውጦች ላይ እና ራሳችንን ሀገራችንን በማሻሻል ሂደት ላይ የምናተኩር ከሆነ ለእንደዚህ አይነት ችግሮች ወይም ደግሞ ለእንደዚህ አይነት ደካም የሆኑ አስተሳሰቦች ቦታና ጊዜ አይኖርንም። ምክንያቱም እኛ በስርዓት ተቀምደን እያለ አላስፈላጊ ወሬ፣ ቅላቻ፣ ሀሚት ወይም በሃይማኖትም ወይ በህብረተሰብ ደረጃ ላይ የሚደርሱ ችግሮች ላይ ቦታ እና ጊዜ አይኖረንም ማለት ነው። ስለዚህ ወጣቱ ራሱን ለለውጥና ለስራ ቢያዘጋጅና እንደዚህ ነው። ሰለሞን ታረቀ ሳላለሁ ወጣቶች እንደዚህ አይነት በሀገር ላይ አላስፈላጊ ድርጊቶች ሲፈጸሙ እንዲሁም ደግሞ በሃይማኖት በኩል በሞጣ እዛም በፊት ደግሞ በተለያዩ ቦታዎች ላይ ብዙ ነገሮች ይደረጉ ቆይተዋል። ወጣቶች በዚህ በኩል ግጭት ከመፈጠሩ በፊት ያ ወጣት ማለት የአካባቢ ሰላም ደህንነት ሊያስከብር የሚችል ብሎም ደግሞ ለቀጣይ ሀገርን መረከብ የሚችል እንደመሆኑ መጠን በቅድሚያ ግጭት እንዳይፈጠር አካባቢ በተለያየ መልኩ የገረቡትም ሆነ አላስፈላጊ ነገሮችን መቆጣጠር ይኖርበታል። ልክ እንዳየም ሆነም ትክክለኛ መረጃ ነው እያመነበትን ለሕግ የመጠቆም እንዲሁም ደግሞ ነገሮችን ሁሉም በተረጋጋ መልኩ በማየት ምን ይሆን ብሎ መመርመርና ቆም ብሎ ማሰብ መቻል ይኖርበታል ወጣቱ። ግጭቱ ከተፈጠረ በኋላ ደግሞ ያደረገው አካል ማን ሊሆን ይችላል፣ እንዴትስ ሊሆን ቻለ? የሚለውንም ያው በትክክለኛ መረጃ በመደገፍ እውነታውን ነገር ማወቅ ፈጥኖ እከሌ ወይም እንደዚህ ነው ብሎ በስህተት መንገድ ሳይሄድ እውነታውን ነገር በማጋለጥ ለህግ ማቅረብ ይኖርበታል። ከዛ ውጭ ደግሞ የሚመለከተው አካል መነጋገር ይኖርበታል። ፌዴራል የሚመለከት ከሆነ ፌዴራል፣ የክልሉን መንግስት የሚመለከተ ከሆነ ከክልሉ መንግስት ጋር እንዲሁም በማነጋገር የጥፋት ኃይሎችን መለየት ነገር ይኖርበታል።